በተለምዶ ማጅራት ገትር ወይም በሕክምና ቋንቋ ሜኒንጃይተስ በመባል የሚጠራው ወረርሽኝ ነው። ቀጥሎም የአጣዳፊ ተቅማጥ በተለይ በደቡብ ኢትዮጵያ አካባቢዎች መከሰቱን ከጤና ጥበቃ ሚኒስቴር ምንጭ መረዳት ተችሏል። ይህንንም በተለያዩ የስልጣን እርከን የሚገኙ ኃላፊዎች ሕብረተሰቡ በንጽህና አጠባበቅ ላይ እንዲያተኩር ያስገነዝባሉ። ቀደምም ሲል የማጅራት ገትር ወረርሽኝ በአገሪቱ መታየቱንና በምን ደረጃ ላይ እንደሚገኝ በጤና ጥበቃ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይረክቶሬት ዳይረክተር አቶ አህመድ ኢማኑ ሙስጣፋ ምክንያቱን በመዘርዘር እንግዲህ መንንጃየት በሽታ ያው በሀገራችን በተለይ ሞቃታማ በሆኑ ወቅቶች ላይ የሚከሰትና እንደዚሁም የሜኔንጃይትስ ቤልት በሚባል ወቅት ላይ እንደዚሁ በስፋት የሚከሰት በሽታ እንደነበረ ይታወሳል። አሁንም ካለው ከድርቁ ጋር ተያይዞም እንደዚሁ በተለያዩ አካባቢዎች አልፎ አልፎ የታየበት አይነት ሁኔታ አለ። ነገር ግን ይህንን በሽታ ለመከላከል እና ሙሉ በሙሉ በሀገራችን ውስጥ የተከተቡ ሰዎች ሊኖሩ ለማድረግ ሰፊ ጥረት ሲደረግ ነበር። እንደዚሁ በ2008 የማጠቃለያ ክትባት እድሜያቸው ከ1 ዓመት እስከ 29 ዓመት ላሉ ወጣቶች እና ታዳጊዎች በሙሉ ተሰጥቷል። በሌላ በኩል ደግሞ የአጣዳፊ ተቅማጥና ትውከት በሀገሪቱ ክፍሎች እንደተከሰቱ ይነገራል። ይህኛው ወረርሽኝ በምን ደረጃ ላይ እንደሚገኝና የታየባቸው አካባቢዎችን በመዘርዘር አጣዳፊ ተቅማጥና ትውከት በሽታ አኪት ዲያሪያል ዲዚዝ የሚባለው ነው። ይሄ በተለያዩ ምክንያቶች ሊከሰት የሚችል እና እንደዚሁ በአይን የማይታዩ ተህዋሲያን አማካኝነት የሚመጣ ነው። ይሄ በብዙ መልኩ መውሰድ ይቻላል። በፓራሳይት ሊመጣ ይችላል። በፕሮቶዞዋ ሊመጣ ይችላል። እንደገና ደግሞ በባክቴሪያ ሊመጣ ይችላል። በቫይረስ ሊመጣ ይችላል። እነኚህ አይነት ምልክቶች የሚያሳዩ ብዙ በሽታዎች ናቸው። አሁን በሀገራችን ውስጥ እንግዲህ እየታየ ያለው የነኝ ሚክስድ የሆነ በጽንጽህና ጉድለት ምክንያት በውሃ አሁን እንግዲያው የድርቅ ጉዳይ አለ። ድርቁ የሚያስከትለው ነገር አንዱ የውሃ እጥረት ነው። የውሃ እጥረት ባለበት አካባቢ ላይ ንጽህና በአግባቡ የሚጠበቅበት አይነት ሁኔታ የለም። ስለዚህ ይህ ንጽህና ባልተጠበቀባቸው አካባቢዎች ላይ የምንጠቀመው ምግብ፣ የምንጠቀመው የመጠጥ ውሃ፣ እንደገና ደግሞ አጠቃላይ የሃይጅን ንጽህና አጠባበቅ እጅግ በጣም ይወርዳል። ይሄ በወረደበት ጊዜ የተለያዩ ያኔ የሚነሳ ተቅማጥ ይኖራል። ከዚህ ሁኔታ ጋር ተያይዞ በጣም የሚያጣድፉ ነው የሚሆኑት። በጥቅሉ በየትኞቹ የሀገራቱ ክፍሎች እንደታየና ለሕክምናው ከምን ደረጃ ላይ እንደሚገኝ አቶ አህመድ ኢማኖ ሙስጣፋ በመቀጠል ይህ አጣዳፊ ተቅማጥና ትውከት በሽታ በሙያሌ አካባቢ ላይ ነው የጀመረው። ሙያሌ ማለት የሶማሌና ና የኦሮሚያ ወረዳዎች ላይ ማለት ነው። እዛ አካባቢ ኮንትሮል እየተደረገ ባለበት ሂደት ውስጥ እንደገና ወደ ደቡብም ገብቷል። አርባ ምንጭ አካባቢ ላይ አባያ ና በአማሮ ወረዳዎች ላይ ተከስቷል። እንደገና በኦሮሚያ ደግሞ ስንመጣ ገላና የምትባል ተከስቷል። በሶማሌ አካባቢ ስንመጣ እንደዚሁ ኡድ የምትባል ወረዳ ላይ ተከስቷል። አጠቃላይ ስታትስቲካል ዳታ እየተሰራ ያለበት ሁኔታ ነው። ጤና ተቋም መጥቶ ታክሞ የሚሄድ አለ። ከዛ ቀጥሎ ደግሞ ኮሚኒቲ ውስጥም አጣዳፊ ከመሆኑ የተነሳ አንዳንድ ጊዜ የሞት ክስተትም በቅርቡ ጤና ጥበቃ ሚኒስቴር ሪፖርት ለመስጠት እያዘጋጀ ነው ያለው። ጌታቸው ተላለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ